አሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፈው ዕለታዊው የጋቢና መሰናዷችን ጀምሯል። ዛሬ ዕለቱ ማክሰኞ መጋቢት 21 2013 ዓ ም የዕለቱ አስተናጋጃችሁ ደግሞ ስመኝሽ የቆየ ነኝ። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለምሽቱ ያዘጋጀናቸውን መሰናዶዎች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ። ከዛ ግን እኛ ስናገናኛቸው አሁን ገና እናቶ አሁን ገና እንደገና መኖር ጀመርን በቃ ከሞት ነው ያነሳችሁን የሚሉ ብዙ ናቸው። እና ዳግም ህይወት መስጠት ነው ለኢትዮጵያውያን ቤተሰቦች። አቶ ሀብታሙ አለማየሁ ይባላሉ። የሰማችኋቸው ቤተሰብ ፍለጋ የተሰኘ በጉዲፈቻ የተወሰዱ ሕጻናትን ከስጋ ዘመዶቻቸው ጋር የሚያገናኝ ድርጅት የስራ ባልደረባ ናቸው። በዚህ ዙሪያ የተጠናከረ ዘገባ ይኖረናል። ፈጣሪ ሆኖ ስራት ላይ ስመጣ ያው አይ አይሆንም አይሰራም ሁሉ ተስፋ መቁረጥ አንፈልግም። እየተማሩ ነገሮችን ቶሎ በዛው ፔጅ ቶሎ የማስተካከል ነገር መኖር አለበት። አሁን ደግሞ የሰማችኋት ይዲዲያ ዳምጠው ትባላለች። ስራ ፈጣሪ ወጣት ናት። በምን ስራ ላይ ነው የተሰማራችሁ? በወጣትነቷስ እንዴት ለዚህ ልትበቃ ቻለች? በምሽቱ የምናደምጠው ይሆናል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ወሬዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል? ከምርጫው በፊት በምዕራብ ኦሮሚያ አንዳንድ ቦታዎች ላይ የሚታየው የጸጥታ ስጋት መወገድ እንዳለበት የአሜሪካ ድምጽ ያነጋገራቸው ነዋሪዎች ያሳሰቡ። የምርጫ ዓመት ድባብ ያልታየባቸው አካባቢዎችም እንዳሉ አስተያየት ሰጪዎቹ አመልክተው መንግስት ሕዝቡን እንዲያወያይ ጠይቀዋል። ፌዴራል ፖሊስ ባለፈው ሳምንት ባወጣው መግለጫ ምርጫው ከትግራይ ክልል በስተቀር በሁሉም ክልሎች እንደሚካሄድና በሰላማዊ ሁኔታ እንዲጠናቀቅ እንደሚሰራም አስታውቋል። ዜናውን ያደረሰን ናኮር መልካ ነው። በአማራ ክልል በአንድ ሳምንት ጊዜ ውስጥ በሶስት ዞኖች የሚገኙ የተፈጥሮ ደኖች ላይ የሰደድ እሳት አደጋ መከሰቱን የክልሉ ደንና ዱር እንስሳት ባለስልጣ እንደሚመጣ አስታወቀ። በአደጋው ከ1100 ሄክታር በላይ ጥብቅ ደን ጉዳት ደርሶበታል። በተቀራራቢ ቀናት ውስጥ ሰደድ እሳት ከተነሳባቸው የሰሜን ሸዋ ዞን ወረዳዎች አንዱ መንዝ ጌራ ምድር አደጋው ዘርፈ ብዙ ጉዳት ማድረሱን የወረዳው ግብርና ጽህፈት ቤት ኃላፊ አቶ አብርሃም ሸንቁጤ ለአሜሪካ ድምጽ ገልጸዋል። ዘጎ ቀበሌ ላይ የተነሳው ቃጠሎ የአካባቢው ሰው ተረባርቦ የጉዳቱን መጠን ለመቀነስ ቢችልም 220 ሄክታር በላይ የሆነ ደን ላይ ጉዳት መድረሱን ደግሞ የአንኮበር ወረዳ ግብርና ጽህፈት ቤት ኃላፊ አቶ ካሳይ በቀል አስታውቀዋል። ቃጠሎውን ለመቆጣጠር የተደረገው ጥረት የታገዘው ልማዳዊ በሆነ መንገድ መሆኑ ጉዳቱን ይበልጥ ከፍተኛ እንዳደረጉትም ተገልጿል። በሌላ ቃጠሎ በደቡብ ወሎ ዞን ደላንታ ወረዳ ቄዳ ምስትንክር ደጊት አካባቢ ባለፈው አርብ እሳት መከሰቱን የወረዳው ምክትል አስተዳዳሪ አቶ ደመ አድማሶ ተናግረዋል። ባለስልጣኑ የአደጋው መንስኤ እየተመረመረ ቢሆንም ሰው ሰራሽ ሊሆን እንደሚችልም ይጠቁማል። ዜናውን ያደረሰን መስፍን አራጌ ነው። የሞዛምቢኳ ፓልማ ከተማ ላይ ጥቃት ያደረስኩት እኔ ነኝ ሲል ራሱን እስላማዊ ቡድን ብሎ የሚጠራው ቡድን ተናገረ። ቡድኑ ዓለም አቀፍ የነዳጅ ኩባንያዎች የተሰማሩበት የሞዛምቢክ አካባቢ አቅራቢያ የምትገኘውንና 75000 ነዋሪዎች ያሏትን ከተማ ተቆጣጥረናል በውጊያውም 55 ሰዎች ተገድለዋል ያለ ሲሆን፣ መግለጫው በነጻ ምንጭ አልተረጋገጠም። ይሁንና ጥቃቱን ተከትሎ በብዙ ሺዎች የተቆጠሩ ነዋሪዎች ከተማዋን ለቀው ወጥተዋል። አሶሺየትድ ፕሬስ በሞዛምቢክ መንግስት ተቀጥሮ የሚሰራ የግል ወታደራዊ ኩባንያ ጠቅሶ ባወጣው ዘገባ አብዛኞቹ ፓልማ ከተማ ውስጥ የተገደሉት ሰዎች አንገታቸው ተቀልቶ መሆኑን አመላክቷል። የሞዛምቢክ መንግስት ከተማዋን ከታጣቂዎቹ ለማስለቀቅ እየተዋጋ መሆኑን ባለፈው እሁድ ማስታወቁ የሚታወስ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ፓልማ ከተማ ላይ የቀጠለው ጥቃት አሳስበናል ብለዋል። የዩኒሴፍ ዳይሬክተር ሄንሪየታ ፎር በበኩላቸው ከተማዋ ከሌሎቹ የሀገሪቱ አካባቢዎች የተፈናቀሉ ከሰላሳ አምስት ሺህ በላይ ሰዎች የተጠለሉባት እንደሆነችና ግማሽ የሚሆኑት ህጻናት መሆናቸውን ገልጸው ከተማዋ ላይ በደረሰው ጥቃት አሳስበናል ብለዋል። አድማጮች ለምሽቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ሄደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪግ ወይም በስልክ ቁጥራችን ፕላስ 1 202 2276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችንን እንለፍ። ቤተሰብ ፍለጋ ከጥቂት ዓመታት በፊት የተቋቋመ በጉዲፈቻ የተወሰዱ ትውልደ ኢትዮጵያውያንን ከስጋ ዘመዶቻቸው ጋር ለማገናኘት እንዲያግዝ የተቋቋመ ድርጅት ነው። ድርጅቱ ባዘጋጀው የበይነ መረብ የፍለጋ አውታር በኩልም እስካሁን ድረስ ከሁለት መቶ በላይ ሰዎች ከቤተሰቦቻቸው ጋር አገናኝቷል። ስራው አልፊ ቢሆንም በቀጣይ ዓመታት በርካታ ሰዎች እንዲገናኙ ያስችላል ያለውን መላ መተግበር እንደሚጀምርም ከድርጅቱ ሰምተናል። ዝርዝሩን የተከታተለው ሀብታሙ ስዩም በዚህ ዙሪያ ሰፋ ያለ ዘገባ አዘጋጅቷል። ቀጥሎ ይቀርባል። የዛሬ 46 ዓመት አዲስ አበባ ውስጥ የተወለደው ሞንስ ክላውሰን ወደ ስዊድን ሲመጣ ገና የአስር ወር ጨቅላ ነበረ። ከጉዲፈቻ ድርጅት የሰሙትን ያመኑት አሳዳጊዎቹ የተረዱት ወላጅናቱ በሕይወት እንደሌሉ ነበረ። የዛሬ ሁለት ዓመት ከግማሽ ከአንድ አፈላላጊ ተቋም የደረሰው ደብዳቤ ግን ከተነገረው የተለየ እውነታ እንዳለ አበሰረው። በደብዳቤው አንድ ማህደር እንድመለከት ጠየቁኝ። በማህደር ውስጥ የሚታየው አንተ ልትሆን ትችላለህም አሉኝ። ከእናቴ የተላከ ደብዳቤም ነበረ። ይሁንና ደብዳቤው በእርግጥ ከወላጅ እናቴ የተላከ ይሁን ከሌላ አላወቅኩም። ከቆይታ በኋላ ግን እናቴ መሆን አለባት በሚል ሁኔታውን መረዳት ጀመርኩ። ተቋሙ ኢሜይልን የመሰሉ አድራሻዎችን በመስጠት እንድንገናኝ አግዞናል። በሁሉም ነገር ደግፎናል። ከቆይታ በኋላም አዲስ አበባ ከሚገኙ ወላጅ እናቴና የአክስቴ ልጅ ጋር በኢሜይል መጻጻፍ ጀመርን። ሞንስ ክላውሰን ስዊድን ውስጥ አድጎ በተዋናይነት ስራ ላይ የተሰማራ የኪነ ጥበብ ሰው ሆኗል። የአደባባይ ተናጋሪም ነው። የአደባባይ አንቂነቱና የኪነ ጥበብ ሰውነቱ ግን ከአራት አስርት ዓመታት በኋላ ወላጅናቱን በሚያገኝበት ጊዜ የተሰማውን ድብልቅልቅ ስሜት ለመግለጽ አቅም ያነሰው ይመስላል። ደብዳቤው ከደረሰኝ ከጥቂት ወራት በኋላ ወደ አዲስ አበባ በረርኩ። ሁኔታው የእውን የማይመስል ስሜት ነበረው። በጣም የሚያስገርምም ነበር። አግኝቻት የማላውቃት ለእኔ እንደ እንግዳ የሆነችብኝ እናቴ በዚያ ነበረች። ለእርሷ ግን ለአርባ ስድስት ዓመታት ያህል ስታፈላልገኝ የነበርኩት ልጇ ነኝ። ያንን ስሜት እውን የማይመስል እንደ ሕልም የሆነ የሚለውን ቃል አዘውትሬ በመጠቀም ልገልጸው እሞክራለሁ። ሀገር ቤት የሚገኙ ወንድሞቹና እናቱ ያቀረቡትን መረጃ በማደራጀት ሞንስ ክላውሰንና እናቱ ለመገናኘት እንዲችሉ ያገዘው ተቋም ቤተሰብ ፈለገ ይባላል። የድርጅቱ መስራች አሜሪካዊቷ አንድሪያ ኬሊ ናቸው። በጉዲፈቻ የወሰዷቸውን ዛሬ ታዳጊ ወጣት የሆኑ ሁለት ልጆችን የሥጋ ዘመዶች ለማግኘት ለበርካታ ዓመታት ለፍተዋል። በእነዚህ ዓመታት ካዩትና ከተረዱት ተነስተው ተቋሙን ለመመስረት እንደተነሳሱ ይናገራሉ። በጉዲፈቻ የወሰድኳቸውን ሁለት ልጆችን ቤተሰብ አፈላልግ ነበር። የወንድ ልጃችንን ቤተሰቦች በፍጹም ማግኘት ተሳነን። የሴት ልጃችንን ግን በፍጥነት አገኘን። በወቅቱ በጉዲፈቻ የተሰጡ ልጆቻቸውን በማፈላለግ ላይ የሚገኙ በርካታ የስጋ ዘመዶች መኖራቸውን እየተረዳው በእርግጥም እያወቅኩ መጣሁ። ይሁንና የመገናኛ ዘዴ አልነበረም። ያ ዘዴ ቢኖር ኖሮ የልጄ ወላጅ እናት ለፍለጋ ትወጣ፣ በፍለጋ ላይ እኔም ላገኛት ወይም ላውቃት እችል ነበር። አሜሪካ ውስጥ የጉዲፈቻ መረጃ መፈለጊያ ቋት የሚባል አውታር አለ። እንደሱ ያለ ገጽ ለኢትዮጵያም መስራት አለብኝ ስልወሰሙ ኢትዮጵያ ውስጥ ካለትርፍ በተቋቋመ ድርጅት ደንብ የተመዘገበው ቤተሰብ ፍለጋ ዛሬ በመረጃ ቋት ውስጥ ከ1 ሺህ በላይ በጉድፈቻ የተሰጡ ትውልድ ኢትዮጵያውያንን የሚመለከቱ መረጃዎችን ይዟል። ከተመሰረተበት የአውሮፓውያኑ 2014 ወዲህ ከ200 በላይ የተጠፋፉ በጉድፈቻ የተወሰዱ ልጆችንና ሀገር ቤት የሚገኙ የስጋ ዘመዶቻቸውን እንዳገናኘ የድርጅቱ መስራች ነግረውናል። በጉድፈቻ የተሰጠ ልጅ አሊያም ዘመድ ያላቸው ሰዎች ወይንም ደግሞ በጉድፈቻ ተሰጥተው ያደጉና የስጋ ዘመዶቻቸውን ለማግኘት የሚፈልጉ ሰዎች ለአውታሩ ያሏቸውን መረጃዎች ይልካሉ። በገጹ ላይ የሚወጣውን የአፋልጉኝ መረጃዎችን በማየት የሚገናኙ ሰዎች የመኖራቸውን ያክል የድርጅቱ ተቀጣሪ የማህበረሰብ ሰራተኞችን ተጨማሪ ስራ ፍለጋ የሚጠይቁ ጉዳዮችም አሉ። ቢሮክራሲና የማህበረሰብ ትብብር ማነስ በፍለጋ የሚሰማሩትን ሰራተኞች ስራ አልፊ ከሚያደርጉ ምክንያቶች መካከል እንደሚጠቀሱ የድርጅቱ ባልደረባ የሆኑት ሀብታሙ አለማየ ይናገራሉ። የስራው ፈታኝ ነው። የመጀመሪያው እንደምታውቀው የዚህ ሀገር ቢሮክራሲ ፈታኝ ነው። ሁሉም አካላት እንደምትፈልገው ተባባሪ አይሆኑ ጥቂቶች አላመሀል ሊረዱ ይችላሉ። ሁሉም ግን አይሆኑም። ምናልባት ፖሊስ ጋር ሄደህ ስትጠይቅ መረጃ ስጡኝ ስንል አንሰጥህም ሊሉህ ይችላሉ። ህጋዊ ተወካይ ሆነህ እያለ ልትከላከል ትችላለህ። ምናልባት ደግሞ የወረዳ ሰዎችም ላይተባበሩ ይችላሉ። በዚህ አጋጣሚ ግን የሚተባበሩም አሉ እነሱን ያው ማመስገን ማለት ነው ሌላው ደግሞ በርካታ ለውጦች አሉ ለውጦች ማለት ለምሳሌ የዛሬ ስንት አመት አንድ ቦታ የተጣለ ሰው ወይም ከእናቱና ከአባቱ ጋር የተጠፋፋ ሰው ሄጄ ላገኘው ብትል ምንድን ነው ደቨሎፕመንታል ዲስፕሌስመንት ምናምን የሚባሉ ነገሮች ነበሩ እንደሚታወቀው እና አታገኛቸውም ከአስር ዓመት በፊት የነበረ መልክአ ምድር አሁን አይኖረም ሰዎች ይፈራሉ ለመተባበር እንደዚህ አይነት ነገር ላይ ተጥሎ የተገኘ ልጅ ለክበብ አስገብተው ምናምን ሂደቱ ተጠናቆ በጉድፈቻ ከሄደ በኋላ ከብዙ ጊዜ በኋላ አሁን የራሴ ማስታወሰው ከይዛል እዚህ አካባቢ ልጅ ተጥሎ አንስተህ ነበር ምናምን እና የተወሰነ መረጃ እንድሰጠን ነበር እንዴት እንዳገኘኸው ምናምን ምናምን ስንለው በወንጀል ልንጠይቀውን ይመስላል። ራስን የጣልከው ብለን የጠረጠር ነው የመሰለውና ስልኩን አጠፋፍቶ የጠፋብን ሰው አለ። እነዚህና መሰል ተግዳሮቶችን ተቋቁሞ ለሰባት ዓመታት ያክል የዘለቀው ተቋም ልፋቶቹ ለፍሬ በቅተው ለሰዎች ደስታና እፎይታን ሲያመጣ ማየት ያለውን ልዩ ስሜት አቶ ሀብታሙ እንዲያስረዳሉ ልጃቸውን ከሰጡ በኋላ ኢትዮጵያዊ ቀሚስ መልበስ እንትን የሚሉ በቃ ኢትዮጵያዊ እናት አይደለውም። ልጅን እኮ ማሳደግ አልቻልኩም ብለውም የፈሩ የተጨነቁ ራሳቸው እንደ ሰው ማይቆጥሩ፣ ከዛ ግን እኛ ስናገናኛቸው አሁን ገና እናት ሆነ፣ አሁን ገና እንደገና መኖር ጀመርን፣ በቃ ከሞት ነው ያነሳችሁን የሚሉ ብዙ ናቸው እና ዳግም ሕይወት መስጠት ነው ለኢትዮጵያውያን ቤተሰቦች። አንድሪያ ኬሊ ከግል ፈተናቸው ተነስተው የጀመሩት አውታር በመላ ዓለም የተበተኑና የሥጋ ዘመዶቻቸውን ለማወቅ ለሚፈልጉ ትውልድ ኢትዮጵያውያን ብሎም የልጆቻቸውን መገኛ ላላወቁ ኢትዮጵያውያን ወላጆች ተስፋን እየፈነጠቀ የመጣ ይመስላል። ስለ አውታሩ ሌሎች ሰዎችም ሰምተው በፍለጋው ትስስር ውስጥ እንዲሳተፉ ጥሪ ያቀረቡት መስራቿ፣ ተቋሙ በቅርቡ የሚጀምራቸው አዳዲስ አሰራሮች በርከት ያሉ ሰዎችን ለአይነ ሥጋ ለማብቃት ያስችላሉ ብለው ተስፋ ሰንቀዋል። And some of the things that we're we're um, having coming up soon are a couple of new initiatives we're going to have a DNA database. <laughs> አንድን ልጅ ብቻ ከመፈለግ ይልቅ በርከት ያሉ ሰዎችን በአንድ ፍለጋ ለማገናኘት ያግዘናል። ዘመዶቻቸውን የሚፈልጉት ልጆች አብዛኞቹ በአሳዳጊዎቻቸው አማካኝነት የዘረመል ናሙና ይሰጣሉ። በርካታ ሰዎች ምርመራ እንዲያደርጉ ማድረግ ይቻላል። ይሄ በጣም ጥሩ መንገድ ነው። ድርጅቱ በኢትዮጵያውያን ቤተሰቦች በኩል የሚቀርቡ የአፈላልጉኝ ጥያቄዎችን በነጻ እንደሚያስተናግድ የሚናገሩት አንድሪያ በቅርቡ ደግሞ በጉዲፈቻ ተወስደው በውጭ ሀገራት የሚኖሩ ለስራ ያልደረሱ ወጣቶችን አሊያም ደግሞ ከአሳዳጊዎቻቸው የገንዘብና የሞራል ድጋፍ ማግኘት ያልቻሉትን የሚደግፍ መርሃ ግብር ለመጀመር መሰናዳታቸውን ተናግረዋል። በመርሃ ግብሩ ለሚመረጡ ወጣቶች ድርጅቱ ያለ አንዳች ክፍያ ሀገር ቤት በሚገኙ ሰራተኞቹ በኩል የማፈላለግ ስራዎችን በነጻ ሊያከናውንም አስቧል። ለአሜሪካ ድምፅ ሀብታሙ ዝዩም ዋሽንግተን ዲሲ። ሀብታሙን ለዘገባው እናመሰግናለን። አድማጮች፣ እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ መሰናዷችን ወደሚያስተዋውቀን ወጣቷ እንግዳችን እንለፍ። ሊዲዲያ ዳምጠው ትሰኛለች ወጣት ስራ ፈጣሪ ስትሆን አክሊል የተሰኘ ተቋም መስራች ናት ከተመሰረተ ሁለት ዓመት ዕድሜ ያለው አክሊል በዋናነት በአካባቢ ጥበቃ ላይ ዘላቂ የሆነ መፍትሄ ለማምጣት የሚጥር ሲሆን ከቀርከሃ እንጨት ክር በማምረት የመጀመሪያ ምርቱ የሆነውን ሳባ ካልሲ ለገበያ አቅርቦ ስራውን ጀምሯል ባለፈው አንድ ዓመት ጊዜ ውስጥም ልዩ የሆኑ ኢትዮጵያዊ ንድፍ የያዙ ምንጣፎችና ብርድ ልብሶችን ከቀርከሃ እያመረተ ይገኛል። ኤደን ገረመው ከተቋሙ መስራች የዲዲ አዳምጠው ጋር የነበራትን ቆይታ እንደሚከተለው አሰናድተዋለች። ኢትዮጵያ በአፍሪካ ከፍተኛ የሆነ የቀርከሃ እንጨት ከሚገኝባቸው ሀገራት መካከል ናት። ይሁንና የቀርከሃ ምርቷ አሁንም ድረስ እዚህ ግባ የማይባልና ባህላዊ አስተዳደር ያለው ነው። ከሁለት ዓመት በፊት አክሊል የሚል ተቋም በመመስረት ቀርከሃን በመጠቀም ካልሲ፣ ብርድ ልብስና ምንጣፍ ማምረት የጀመረችው ወጣት ይድድ ያዳምጠው ወደዚህ ነገር የተሳበችው የመመረቂያ ጽሑፏን ለመስራት በምትዘጋጅበት ወቅት በሀገር ውስጥ ጋዜጣ ላይ ካነበበችው ነገር ተነስታ መሆኑን ትናገራለች። ልክ ዲግሪ እንደጨረስ ተቀጥሮ ይሰራ ነበረ ና የሰራሁበት ድርጅት የአሜሪካ ኮምፓኒ ሆኑ እንደ ቢዝነስ ዲቨሎፐር ነበረ የምሰራው። እሱን በምሰራበት ወቅት ደግሞ እየሰራሁ ማስተርሴንማል ነበረ ና የሪሰርች

እራሴ ላይክ የሆነ ባለኝ ሪሰርች ወ ባለኝ እውቀት እንዴት ኮንትሪቢዩት ላድረግ እችላለሁ በሚል ተነሳሽነት ፈጠረብኝና አንበብ ጨመርኩኝ። እና ከኢትዮጵያ ኢትዮጵያ ሊፋን ላይ እሰራሁኝ ማለት ነው። የመመረቂያ ጽሁፏን ካስገባች በኋላ ስለ ቀርካሀ ያወቀችውን ነገር ለመተግበር ከስድስት ወራት በላይ እንደፈጀባትም ታስታውሳለች። የመጀመሪያ ምርቷ ሳባ ካልሲ በቶሎ ተቀባይነት እንዳገኘ ነው የምታስረዳው። ሚጎል ነገርስ በምን ምን ሊሆን ይችላል፣ ይሄ ሚሶች በምን መልኩ ሊሆን ይችላል በሚታስብ የካልሲ አይዲ ያመጣልኝ ሚሶ የሚያደርገው ነገር ነው አክሰሰሪ ነው ምናምን የሚለው እሱን ሞር እሱ ላይ መጨመር እንትን አልኩኝና እሱ ሰርተን ገበያ ላይ በምናወጣበት ጊዜ ተቀባይነት አገኘ ሰውም። እና ያንን ፊድባክ ደግሞ በመስማት ሞር ሌሎች ፕሮዳክቶች ኢንትግሬት ለምን አይደረጉም በሚል የሌሎች ፕሮዳክቶች በአት ቀርካሀ ጸረ ባክቴሪያና ጸረ ፈንገስ ባህሪ ያለው እጽዋት ሲሆን ከቀርካሀ የሚሰሩ ምርቶችም ዘላቂነት ያላቸው እንደሆኑ ባለሙያዎች ይናገራሉ። ዲዲያ ብዙ ሰዎችን የሚያስገርመው የአክሊል ምርቶች ለስላሳና ምቹ መሆናቸውን ገልጻ፣ በተጨማሪም እቃዎቹ አርጅተው ሲጣሉ ከእጽዋት የተገኙ በመሆናቸው በአካባቢ ላይ ምንም አይነት አሉታዊ ተጽዕኖ እንደሌላቸውና ይህም ከካልሲ በተጨማሪ ወደ ብርድ ልብስና ምንጣፎችም እንድትሻገር እንዳደረጋት ነው የምትገልጸው። ኮሚኒቲ ውስጥ ደግሞ እንዴት በሌላ መልኩ የኛ ፕሮዳክት ሊገባ ይችላል? ይሄንን ብዬ በማስብበት ጊዜ ሌላው ቤት እናያየሁት ቤት በምናይበት ጊዜ በጣም ከቤቶች ውስጥ ደግሞ ያንዳንዱ ነቃ በጣም ኖትስ ማድረግ ጀመርኩኝ እና ምንጣፍ እንግዲህ ሁሉም ሰው ቤት በብዛት ብዙ ቤቶች ውስጥ ያለ ነገር ነው እና እንደ ስቴትመንት መናገሪያ ፖይንት ይሆናል ብዬ አሰብኩኝ። እዛ አኳያ ለምን ቴስታ እናደርገውም ብለን ሞከር ነው ማለት የሰውን ፊድባክ ለሙ ዲዛይኖችን እየጨመር መጣን። አዲስ ስራ መጀመር ከባድ መሆኑን የምትናገረው የዲዲያ ወጣቶች፣ በተለይ ተስፋ ባለመቅረጥ የተለያዩ አለም አቀፍ ውድድሮች ላይ በመሳተፍ ና በዙሪያቸው ሊያበረታታቸው የሚችሉ ሰዎች እንዲኖሩ በማድረግ የፈጠራ ስራዎቻቸውን ማሳደግ ይችላሉ ትላለች። ስራ ፈጣሪ ሆኖ መስራት ላይ ስመጣ ያው አይ አይሆንም አይሰራም ብሎ ተስፋ መቁረጥ አያስፈልግም። እየተማሩ ነገሮችን ቶሎ በዛው ፔጅ ቶሎ የማስተካከል ነገር መኖር አለበት። እኔ አሁን እግዚአብሔር ይመስገን እናትና አባቶች ያግዙኛል፣ ወንድሞች በጣም ያግዙኛል እና ያ ያ ለእኔ ብርታት ሆኑኛል። በቃ አይሆንም ብዬ በምተውበት ጊዜ አይ እንዲህ እኮ ብታረጊው ምናምን ብለው አይዲያ ይሰጡኛል እና በዛ አኳያ በጣም ሰው ሲኖር ጥሩ ይጠቅማል። በጣም ሌላ ደግሞ እንትን ራሴም ደግሞ ሌላ ማድረግ የሚቻለው ነገር የተለያዩ ተቋሞች አሉ። እንደዚህ አይዲያ እዚህ አይዲያ በሚኖርበት ጊዜ በስልጠና ወይም በገንዘብ ሊያግዙ የሚችሉ ብዙ ተቋማቶች አሉ። ዓለም ላይ እንደ ኢትዮጵያነት ያሉ ሀገሮችን በዛ መልኩ የኢትዮጵያ ወጣቶች እንዲያድጉ የሚፈልጉ የተለያዩ ተቋሞች አሉና እዛ ላይ በማመልከት የተለያዩ እገታዎች ሊገኙ ይችላሉ። እና እኔ አሁን እንደዛ እንደዛ ነገር አርግ ያለሁ አላማዊ አትሌት የተለያዩ ሎክል አርቲስተሪ ይሄ አቃዎች ወይም እደጥበብ ቦታ እንዲሆን ነው የምፈልገው። አሁን ብዙ ነገሮች መስራት እንፈልጋለን። ሪሰርች ዋይስ ደግሞ አየር ለሰዎችን ግብ የሆኑ ማቴሪያሎች ላይ ማመስራት እንፈልጋለን። አክሊል ተቋም ከቀርከሃ የተሰሩና ልዩ ልዩ ኢትዮጵያዊ ንድፎችን የያዙ ምንጣፎችን ከሳምንት በፊት በአዲስ አበባ ሚውዚየም ለአውደ ርዕይ አቅርቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን ይዲዲያን ስለነበራቸው ቆይታ እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከእኛ ጋር ይሁን። ኢትዮጵያ ውስጥ የኮሮና ቫይረስን መስፋፋት ለመከላከል ባለፈው መስከረም የወጣው መመሪያ ከትላንት ጀምሮ ተግባራዊ መደረጉን ጠቅላይ አቃቤ ሕግ አስታውቋል። መመሪያው አስገዳጅ የሆኑ የጥንቃቄ እርምጃዎች የተካተቱበት እንደሆነም ተገልጿል። የአፍና አፍንጫ መሸፈኛ ማድረግ፣ አካላዊ ርቀትን መጠበቅ፣ የእጅ ማጽጃዎችን መጠቀምና ሌሎችም የጥንቃቄ እርምጃዎች አስገዳጅ ተብለው ከተዘረዘሩት መካከል ናቸው። ሰርግና ለቅሶን የመሳሰሉ ማህበራዊ ክንውኖችም መከናወን ያለባቸው ከሀምሳ ባልበለጡ ታዳሚዎች እንዲሆን ተወስኗል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩ ልካለች። የኮቪድ-19 ወረርሽኝን ለመከላከል ኢትዮጵያ መስከረም 25 2013 ዓ.ም የወጣው መመሪያ ነው። ከዛሬ መጋቢት 20 2013 ጀምሮ በአስገዳጅ ሁኔታ ስራ ላይ መዋል መጀመሩን ጠቅላይ ቃቤግ የገለጸው፣ የጠቅላይ ቃቤግ የኮሚኒኬሽን ዳይሬክተር አቶ አወል ሱልጣን በመመሪያው የተጠቀሱትና አስገዳጅ የተባሉትን ጉዳዮች ለአሜሪካ ድምፅ አብራርቷል። በመመሪያ ቁጥር 30 2013 ላይ ከተኛ የጥቅምት ከዚህ ቀደምባቸው ጊዜ አዋጅ ላይ ተከልክለው የነበሩ ተግባራት ናቸው በሽታውን ከአንድ ሰው ወደ ሌላ ሰው ለማስተላለፍ አቅም አላቸው ተብሎ የሚጠበቁ የበሽታ ማስተላለፊያ መንገዶችን የሚዘጉ ወይም የሚከለክሉ ክልከላዎቹም ድንጋጌዎች ነው በመመሪያውም እየተካተቱት ከነዚህ ክልከላዎች መካከል ማንኛውም ሰው የአፍና የአፍንጫ መሸፈኛ ጭንብር ወይም ማስክ ሳያደርግ በህዝብ መሃል መገኘት ገቡ ባለ ካለ ሰው ጋር ያለው ርቀትም ሁለት ሜትር ወይም ደግሞ ሁለት ያዋቅ የምጃና ከዛ በላይ ርቆ መቆም ያለበት ስለመሆኑ ከእጅ ማጽናት ጋር ተያይዞ ሌሎችም በሽታ ስራውን ከአንድ ሰው ወደ አንድ ሰው እንዳይተላልፍ የሚያደርጉ የተቀመጡ በዓለም አቀፍ ጤና ድርጅትም በሀገራችን ጤና ሚኒስቴርም የተገለጹ መንገዶችን የጥሶ የመገኘት ነው። በሽታው እንዳለበት እያወቀ ማህበረሰብ ውስጥ የሚንቀሳቀስ ወይም ማህበረሰብ ውስጥ ተቀላቅሎ የሚኖር ሰውም ካለ ይሄ የተከለከለ ተግባር ነው ማለት ነው። ማንኛውም ሰው በሽታው ካለበት ራሱን አግልሎ ለተወሰነ ጊዜ ሕክምና ክትትል ለማግኘት መቻል ያለበት ስለዚህ፣ እነዚህ በግለሰቦች ላይ የተከለከሉ ክልከላዎች ናቸው። መመሪያ ሰላሳ አዲስ ደንብ ሳይሆን በዚሁ መስከረም ወርድ ላይ ያወጣ ነው ነው ስሉ አቶ አወል ተናግረዋል። አሁን በአስገዳጅነት የምተገበረውም ህብረተሰቡ በቸለተኝነት ለቫይረሱ እየተጋለጠ ስለሆነ ነው ስሉም ተናግረዋል። እስከ ስድስትና ከሰባት ወራት በፊት የወጣ መመሪያ ነው። ይህን መመሪያ ግን ከመሳንድ ፈጽም ረጅም ጊዜ የቆየንበት ምክንያት ምንድነው? በሶስትን መልኩ ማህበረሰቡ ከፓኒክም ስለወጣ በሂደት ራሱን መከላከል የሚችልበት በሽታ ወደ ሌሎች ሰዎች እንዳይተላለፍ የሚያደርጉ ቅድመ ዝግጅቶችን ወይም ደግሞ የአስገዳጅ መከላከያ እርምጃዎችን በገለበ በራሱ ሊወስድ የሚችልበት እድል ያለ በሚል ነበረ። ከዛ በኋላ ግን ያለው ቸልተኝነት እጅግ በጣም እየሰፋ ከመምጣቱ ጋር ተያይዞ በሀገሪቷ ውስጥ እየተሰራጨ ያለው የበሽታው ስፋት እጅግ በጣም እየሰፋ ሄዷል። የሚያዙ ሰዎችም ሆነ በበሽታው የሚሞቱ ሰዎች ቁጥራቸው አሳሳቢ ደረጃ ላይ እየደረሰ ያለው። ስለዚህ አሁን ይህን መመሪያ መተግበር ካልቻልንና ሰውን መታደግ ካልቻልን የበለጠ የከፋ ችግር ያጋጥማል የሚል ስጋት ስላለ ይህንን መመሪያ ወደ መተግበር ለመግባት የተገደደው ማለት ነው። ከዛሬ ጀምሮ በግለሰብ ደረጃም ሆነ የግልና የመንግስት ተቋማት መመሪያውን ተግባራዊ ካላደረጉ በወንጀል ይጠየቁበታል ሲሉ ነው የገለጹት። ሀላፊው በለቅሶ ላይም ሆነ በሰርግ ድግሶች ላይ አምሳና ከዛ በላይ የሆኑ ሰዎችን ይዞ መገኘት አይቻልም ማለት ነው። ስለዚህም የሚያሳተፍ የትኛውም ግለሰብ በወንድ ለሚጠየቅበት ሁኔታ እንዳለ መመሪያው ያስቀምጣል። በአገልግሎት ሰጪ ተቋማት ላይ ደግሞ የተጣሉ ግዴታዎች አሉ። እንግዲህ እነዚህ መመሪያው የመንግስት ተቋማትም የግል ድርጅቶችም ግለሰቦችም ተቋማትም እንዲገዙበት የወጣ መንበሪያ ስለሆነ የመንግስት ተቋማትም ይመለከታል። ስለዚህ አገልግሎት የሚሰጡበት ሂደት ውስጥ ማስክ ላላደረገ ሰው አገልግሎት መስጠት አይችሉም። ቅጥር ግቢ ውስጥ የገቡም ሰዎች መካከላቸው ያለው ርቀት ከሁለት ሜትርና ከዛ በላይ መሆኑ ማረጋገር መቻል አለበት። እንደውም ምልክት እንዲያደረጉላ አስገዳጅ ጥንቃቄ አቅፏል ወይም ይዟል። የትምህርት ቤቶች አካባቢ የባህላት ቱሪዝም እንቅስቃሴዎች ላይ፣ ኮንስትራክሽን ግንባታዎች ላይ በሰራተኞች መካከል የሚኖረውን መራራቅ የኮንስትራክሽን ስራውን የሚመሩ ሰዎች በስራተኞቻቸው መካከል ያለው ርቀት ተጠብቆ እንዲቆ ማስካል ማድረጋቸውን የመከላከላ ቼክ የማድረግ ትራንስፖርት ላይ ማስክ ያላደረጉ ሰዎች ወደ ታክሲ ውስጥ እንዳይገቡ የመከላከል፣ እነዚህ እነዚህ ክልከላዎች በመመሪያ ተቀምጠዋል ማለት ነው። ስለዚህ ይህ መመሪያ ካስተገበረ በእንደዚህ አይነት የወንጀል ተግባር ውስጥ የሚሳተፉ ሰዎችን በጋጋቦ ለማስቀጣት የሚያስችል መመሪያ ነው ማለት ነው። ስለዚህ በነዚህ መመሪያ የተመላከተው አግባብነት ያለው ህግ በሚል ዜቃ የተመላከተው የወንጀል ህጋችን ደግሞ አንቀጽ አምስት ሀያ ሁለት ነው። አንቀጽ አምስት ሀያ ሁለት ደግሞ የሚያወራው በማንኛውም ማንኛውም ሁኔታ ከአንድ ሰው ወደ ሌላ ሰው ሊተላለፍ የሚችል ወረርሽኝ ለመከላከል የወጡ መመሪያዎችን የጣሰ ማንኛውም ሰው እስከ ሁለት ዓመት ሊደርስ በሚችል ቀላል እስራት ይቀጣል ይላል። በቻለ ከተፈጸመው እስከ ስድስት ወር ስለዚህ እስከ ብሎ ስላስቀመጠው እስከ ሁለት አመት ስንል ከአስር ቀን እስከ ሁለት አመት ማለት ነው። ስለዚህ ከአስር ቀን እስከ ሁለት አመት ያስቀጣ የሚችል የሕግ ጥሰት መሆኑን ማህበረሰቡ መገንዘብ መቻል አለበት። ገዢው ፓርቲም ሆነ ተፎካካሪ ፓርቲዎች ለምርጫው ሀገራዊ ምርጫ የሚያካሄዷቸውን ቅስቀሳዎችና ስብሰባዎችንም በመመሪያው በተቀመጠ መሰረት የሚያካሄዱ ይሆናል ብሏል። አቶ አወል ምርጫን በተመለከተ ይም ባለገባል ላይ የሚደረጉ መድረኮቻቸው ለሰላም ሚኒስተር በማሳወቅ ሬ እንበል ና መቶ ወይም ሁለት መቶ ተከታዮችን ወይም ደግሞ ኦዲየንሶችን ይዘው ከሆነ የምርጫ ቅስቀሳ መሆነ መድረኮችን የሚያከናውኑት ኦፕን ስፔስ ተጠቅመው ቦታው ሊይዝ ከሚችለው አንድ አራተኛውን ብቻ ተጠቅመው ሀሳባቸው መግለጽ ወይም መረጃ መልካቸው ማስተላለፍ የሚችሉበት ሁኔታ ምክንያቱ መመሪያው የሚለው ምንድን ነው? በመረጃ ደረጃ ሀምሳ ሰው ብቻ ነው ማወያየት የሚቻለው። ነገር ግን ከሀምሳ በላይ ግን ማወያየቱ ግዴታ ከሆነ ይላል። ግዴታ ከሆነ ለሰላም ሚኒስተር በማሳወቅ ቦታው ወይም አዳራሹ ሊይዝ ከሚችል አንድ አራተኛውን ፖርሽን ብቻ ተጠቅሞ ማሳተፍ የሚችል ስለመሆኑ ያስቀምጣል። ስለዚህ አዳራሽ ለሚደረጉ ሚቲንጎች ከሆኑ አዳራሹን አንድ አራተኛውን የሚይዘው ካፕቶሊስ ቤት ወይም ሚዲያዎችን በመጠቀም ማይክራፎኖችን በመጠቀም በሰዎች መካከል ያለው ርቀት በሁለት ሜትር እና ከዛ በላይ መሆኑን በማረጋገጥ አደሴም ታይም እዛ ቦታ ላይ ያሉ ሰዎች ከሚሞላው አንድ አራተኛውን ብቻ መገኘታቸውን ቼክ በማድረግ የምርጫ ቅስቀሳም አሳብ ማስተላለፍ ይቻላል። ይሄ ለገዥውን ፓርቲ ለተፎካካሪ ፓርቲዎችም የተቀመጠ ድንጋጌ ሲሆን ሁለቱም በሁለቱም ሌብል ያሉ ፓርቲዎች ይህንም ማክበርና መከተል መቻል አለባቸው የትራንስፖርትና መሰል አገልግሎት ሰጪ ተቋማትም ኮቪድ አስራ ዘጠኝ በመከላከል የሀገሪቱን ህዝብ ለመታደግ መረባረብ አለባቸው ሲሉ አክሏል አላፊው ለአሜሪካ ድምፅ ፀሐይ ዳምጠ ከአዲስ አበባ የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማረና እኔም ሳስተናግዳቸው ያመሸሁት ስመኝሽ ቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰይበለን መልካምሽ ¡Ser conmigo!